ተከታዩም የአብይ ርዕሱ ዘገባ በዚሁ በፕሬስ ነጻነት ላይ ያተኩራል። ለመሆኑ በኢትዮጵያ ያለው የፕሬስ ነጻነት ሁኔታ ምን ይመስላል? የሂዩማን ራይትስ ዋች የጥናት ባለሙያ ፌሊክስ ሆርን እና የደህንነት ጥናት ተቋም የጥናትና ምርምር ባለሙያው ሃሌሉያ ሉሌ በኢትዮጵያ የፕሬስ ነጻነት እጦት ተባብሰዋል ይላሉ ጽዮን ግርማ ሁለቱንም አነጋግራ ተከታዩን ዘገባ አጠናቅራለች የሂዩማን ራይትስ ዎች የጥናት ባለሙያ ፍሌክስ ሆርን በኢትዮጵያ የታፈነ ድምፅ አለ ሲል በቅርቡ አንድ ጥናት አቅርቦ ነበር ለጽሁፉ በግብአትነት ከተጠቀመባቸው ማስረጃዎች መካከልም አንድ መቶ ሰዎችን ማነጋገሩን ገልጿል። በ1997 ዓ.ም ምርጫውን ተከትሎ ከተነሳው ተቃውሞ ቀጥሎ በኦሮሚያ በተለያዩ ከተሞች ለአምስት ወራት ያህል የተደረገው ተቃውሞ ትልቁ ቢሆንም መረጃው ወደ ውጭ እንዳይወጣና ከውጭ ወደ ውስጥ መረጃ እንዳይሰራጭ መንግስት ከፍተኛ አፈን አድርጓል ይላል። የኢትዮጵያ መንግስት የብዙሃን መገናኛና ሲቪል ማህበራቱን ለማፈን ከፍተኛ ወጪ አውጥቶ የተለያዩ ስልቶችን ይጠቀማል። ይህን የሚያደርገው ደግሞ ከሀገር ውስጥ መረጃ እንዳይወጣ፣ ከሀገር ውጭም መረጃ እንዳይገባ ለማድረግ ነው። ለምሳሌ በኦሮሚያ ክልል የሚደረገውን ተቃውሞ ብናይ መረጃ ከአካባቢው እንዳይወጣና ከውጭ መገናኛ ዘዴዎችም ወደ አካባቢው እንዳይደርስ ድሾችን በመነቃቀልና የረብሻ ሞገዶችን በመልቀቅ አፈና ያደርጋል። በማህበራዊ ሚዲያ ላይ ፎቶ የሚለጥፉ ሰዎችን ሳይቀር ክትትል ያደርግባቸዋል። የኢትዮጵያ መንግስት መረጃ ከሀገር እንዳይወጣና እንዳይገባ ከፍተኛ አፈና ቢያደርግም አሁን ባለው ሁኔታ በተለያየ መንገድ መረጃ አፈትልኮ እየወጣ እንደሆነ ፍሌክስ ጨምሮ ይናገራል። ሂውማን ራይትስ ዎች በተለያየ ዘዴ አግኝቶ ያነጋገራቸው የኦሮሚያ ተቃውሞ የአይን እማኞች የደረሰባቸውን በደል በማስረጃ እያስደገፉ እንደነገሯቸውም ይገልጻል። ጥናቱን ትኩረት አድርጎ የሰራው በኦሮሚያ አካባቢ ያለው አፈና ላይ በመሆኑ ያንን አካባቢ ጠቀሰ እንጂ አፈና በሁሉም ቦታ ነው ይላል። ምንም ልዩነት የለውም። ጋምቤላ፣ ቤኒሻንጉል፣ አፋር፣ ሁሉም ቦታ ላይ አፈናው አለ። በየትኛውም አካባቢ የመረጃ ነጻነት የለም። በኢትዮጵያ የሚከናወነውን ሁኔታ በቦታው ተገኝቶ ለመዘገብ ከውጭ ፈቃድ የሚጠይቁ የውጭ አገር ጋዜጠኞች እንደሚቸገሩ ፌሊክስ ይናገራል። በሀገር ውስጥ የሚደረገውን ልማት ለመዘገብ ለሚሄዱት የቪዛ አሰጣጡ የተፋጠነ ይሆናል። እዛም ከገቡ በኋላ ብዙ ችግር ሳይገጥማቸው እንደ ልባቸው መንቀሳቀስ ይችላሉ። እንደ ኦሮሞ ተቃውሞ ያሉ የሰብአዊ መብቶች ጥሰቶችን የመሳሰሉ ሁነቶችን ለመዘገብ ግን ቪዛ ማግኘት አዳጋች ነው። ከተገኘ በኋላ ገብቶ እንደ ልብ ተንቀሳቅሶ መስራት በጣም አስቸጋሪ ነው። በተገኘው ቀዳዳ ተጠቅመው መረጃን ለጋዜጠኞች ሲሰጡ የተገኙ ሰዎች ወደ ፍርድ ቤት ተወስደው ያለ ፍትህ እንደሚግሉ አሉ የገለጸው ፍሌክስ፣ እንዲህ ያሉ ሁኔታዎች ጋዜጠኞች ወደዚህ ቦታ ተገኝተው ለመዘገቡ ሁኔታውን አዳጋች ያደርገዋል ይላል። በደህንነት ጥናት ተቋም ማለትም ኢንስቲትዩት ፎር ሴኩሪቲ ስታዲስ የጥናትና ምርምር ባለሙያ ሆነው ሀሌሉያ ሉሌ በኢትዮጵያ ያለውን የፕሬስ ነጻነት በሁለት ከፍለን ማየት እንችላለን ይላል። በመጀመሪያ ደረጃ በህገ መንግስቱ የተረጋገጡ ሀሳብን በነጻነት የመግለጽ እና ሀሳብን በነጻነት የማስተላለፍ መረጃን የማግኘት፣ መረጃን የማስተላለፍ መብት አኳያ አሁን ያለንበት ሁኔታ ጥሩ አይደለም። ይህም በአብዛኛው ሰዎች እና በዓለም አቀፍ የፕሬስ መብት ጠበቃ ድርጅቶች ሲገለጽ እንደምንሰማው እንዲሁም በእውነታውም እንዳለው በጣም ብዙ ጋዜጠኞች እንዲሁም ደግሞ በግል የሚንቀሳቀሱ ብሎገሮች ጦማሪያን ባለፉት ጥቂት ዓመታት ለእስር አድርገዋል። አብዛኛዎቹ ለዚያውም ለክስ የሚያቀርባቸው ምንም አይነት መረጃ እንኳን ሳይኖር በያዙት ሀሳብ፣ በያዙት አቋም ህገ መንግስቱን ተከትለው በሚሰሩበት መንገድ ነው ለዚህ እስር ሰለባ የሆኑት። እና ከዛ አኳያ ስናየው ሀሳብ በነጻነት የመግለጽ መብት ኢትዮጵያ ውስጥ አደጋ ውስጥ ነው ብሎ መናገር ይቻላል። ሁለት ደግሞ በተደራጀ መልኩ ፕሬሱን እንቅስቃሴ በተለይ ደግሞ ከመንግስት ባለቤትነት ውጭ ያሉ ሚዲያ ተቋማትን ስናይ በጣም የተራከሙበት ጊዜን ነው የምናየው። ሌላው ጊዜ እንኳን የዛሬ አስር ዓመት ከነበረው ሁኔታ እንኳን ስናይ ኢትዮጵያ ውስጥ ያሉ የግል ፕሬስ በቁጥርም፣ በጋዜጠኞች ብዛት፣ በሚያትሙት እትመት ብዛት እንዲሁም ደግሞ በሚዳስሱት ርዕሰ ጉዳይ ስፋት አኳያ ካየ ነው ምናልባት ኢህአዲግ ከገባ አሁን ያለንበት ወቅት የግል ፕሬሱ በጣም ተዳክሞ ያለበት ጊዜ ላይ እንገኛለን ተብሎ መናገር ይቻላል። ሀሌሉያ ይህንን ክፍተት ማህበራዊ ሚዲያ በከፊል እየሞላው እንደሆነ ይገልጻል። አሁን አብዛኛው ሰው በቀላሉ መረጃን ማሰራጨት ይችላል ይላል። ጋዜጠኛ ያልሆኑ ሰዎች ዜናን እና መረጃን ከመጠቀም ባሻገር ፈጣሪዎቹም ሆነዋል አመንጪ ሆነዋል ኮንተንትን። እና ኢትዮጵያ ውስጥ በእርግጥ የኢንተርኔት አገልግሎት የሚያገኘው ህዝብ ቁጥር በጣም ትንሽ ነው። ግን እንደዛም ሆኖ የማህበረሰብ ሚዲያ በተለይ ፌስቡክ፣ ቀጥሎ ደግሞ ትዊተር በተወሰነ መልኩ ይህንን የግሉ ፕሬስ ከመዳከምን ተከትሎ የመጣውን ክፍተት ለመሸፈን በተወሰነ መልኩ አስተዋጽኦ ያደርጉ ይመስለኛል። ከዛም ባሻገር በውጭ ያሉ አንዳንድ በተቃዋሚ ድርጅቶችም ይሁን በኢትዮጵያ ዲያስፖራ አባላት የተቋቋሙ ሚዲያዎች ለምሳሌ እንደ ኢሳት እንደ ኦሮሞ ሚዲያ ኔትወርክ ያሉ ተቋማት በዚህ ላይ አይ ቲንክ አስተዋጽኦ ያላቸው ይመስለኛል። ከዛም ባሻገር ደግሞ እንደ እናንተ አይነት ዓለም አቀፍ የብሮድካስቲንግ ተቋማት እንደ የአሜሪካ ድምፅና የጀርመን ድምፅ ያሉ ተቋማት እነዚህም ለመሙላት ጥረት የሚያደርጉበት ሁኔታ ነው ያለው። ግን እንደዛም ሆኖ አሁንም ኢትዮጵያን ስናይ ወደ መቶ ሚሊዮን የሚጠጋ ሕዝብ ያለባት ሀገር ነች። በአፍሪካ በማንም ስታንደርድ ካየነው በጣም በዝቅተኛ ደረጃ የፕሬስ እና የሚዲያ በተለይ ደግሞ የነጻ ሚዲያ ወይ ደግሞ የግል ሚዲያ እንቅስቃሴ በጣም ተዳክሞ ካሉባቸው ሀገራት መካከል በዋነኝነት የምትሰለፍ ይመስለኛል። የሁማን ራይትስ ዎች ፌሊክስ ሆርንም ይህን ሀሳብ ያጠናክራል። ማህበራዊ ሚዲያ በአፈናው ምክንያት የተፈጠረውን የመረጃ ክፍተት ለመሙላት ይሞክራል ይላል። ኢትዮጵያ ውስጥ ፊት ለፊት ከሰዎች ጋር በመወያየት ሀሳባቸውን መግለጽ የሚፈሩ ሰዎች ማህበራዊ ሚዲያ ላይ በድፍረት ሀሳባቸውን ይገልጻሉ። ይህ ጥሩ ነገር ነው። ነገር ግን በመንግስት በኩል አሁን እንደ ፌስቡክ እና ዋትሳፕ የመሳሰሉ አፖችን በመዝጋትና ግለሰቦችን ተከታትሎ በማሰር አፈናውን ጀምሯል። አሁን በኢትዮጵያ ያለው አፈና በጣም ከፍተኛ እንደሆነ ሰዎች በሰላማዊ መንገድ ሀሳባቸውን የሚገልጹበት ምንም አይነት አማራጭ አለመኖሩ በጣም አስቸጋሪ ነው የሚለው ፍሌክስ ሆርን መንግስት ችግሩን ለመፍታት ፈቃደኝነት አለማሳየቱ ደግሞ ሁኔታውን የበለጠ አሳሳቢ ያደርገዋል ብሏል።